እስራኤላውያንና ፍልስጤማውያን በፕሬዝደንት ትራምፕ መመረጥ የተሰማቸውን ደስታ ገለጹ ይላል እስራኤላውያንና ፍልስጤማውያን ዶናልድ ትራምፕ በዩናይትድ ስቴትስ በፕሬዚዳንታዊ ምርጫ አሸንፈው የመመረጣቸውን ዜና በደስታ መቀበላቸውን በመግለጽ ላይ ናቸው ከሁለቱ ወገኖች በኩል ትናንት ረቡዕ በተሰሙት አስተያየቶች እስራኤላውያን ከሐማስ ሂዝቦላ ና ኢራን ጋር እያካሄዱ ባሉት ጦርነት ይረዱናል የሚል ተስፋ ማድረጋቸውን ሲገልጡ ፍልስጤማውያን በበኩላቸው ነጻ የፍልስጤም ግዛት በሚመሰረትበት ሁኔታ ላይ አንዳንድ አዳዲስ ሐሳቦችን ያመጡ ይሆናል የሚል ተስፋ አሳድረዋል። ሊንዳ ግራንድስቲን ከኢየሩሳሌም ያጠናከረችውን ዘገባ አሉላ ከበደ እንደሚከተለው ያቀርበዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በታሪክ ታላቁ ዳግም ወደ ሥልጣን የተመጣበት ክስተት ሲሉ ፈጥነው ለዶናልድ ትራምፕ የደስታ መግለጫ ካሰሙት ውስጥ ናቸው። አብዛኛው እስራኤላውያንም በውጤቱ መደሰታቸውን ተንታኞች ይናገራሉ። አሊሰን ካፕላን ሶመር የሐሬትስ ጋዜጣ ዘጋቢና የሐሬትስ ፖድካስት አዘጋጅ ናት። I think that most Israelis are probably feeling encouraged by the fact that Donald Trump Bemercho Ashanafi Bemhuna Cho Abzang true Israel are tatu. Israel Trump dag Memerat Khazaya truck of Tang, Balamakterja Abzang Tri Tele Aquaman Zabak Elich, Bemajimra is lit Anzemanacho Ya Sayut, Lak Ali Huntaias King Lachot and Kyra Ricardal Chow. Donald Trump, President Manaburbachou, Aratamit. እስራኤል ከዩናይትድ ስቴትስ በኩል ምንም አይነት ትችት ደርሶባት አያውቅም ማለት ይቻላል። አንዳንድ የትራምፕ መራጮች ፕሬዚዳንት ትራምፕ ከዚህ ቀደም ባሳዩት አቋም መሠረት እስራኤልን ከቀንደኛ ጠላቷ ኢራን በመከላከሉ ረገድ ይደግፏታል የሚል እምነት አላቸው። ፒተር ዶይሽ በአሁኑ ወቅት በከፊል ኑሯቸውን በእስራኤል ያደረጉ የቀድሞ ዲሞክራት የምክር ቤት አባል ሲሆኑ በትራምፕ የምርጫ ዘመቻም የተሳተፉ ናቸው። ፕሬዚደንት ትራምፕ ጋት ኢንቶ ኦፊስ ሄ ስቶፕድ ፈንዲንግ ፎር ኢራን አንድ ፕሬዚደንት ትራምፕ ወደ ስልጣን በመጡ የመጀመሪያው ቀን ነው ለኢራን የሚሰጠው የገንዘብ ድጋፍ እንዲቆረጥ ያደረጉት። እናም ከካማላ ሃሪስ ጋር ባደረጉት ፕሬዚደንታዊ ክርክር ወቅት እንደገለጹት ወደ ስልጣን ዘመናቸው መገባደጃ ግድም ኢራን ሙሉ በሙሉ መባል በሚችል ደረጃ ወደ መራቆት ተቃርባ ነበር። ለሂዝቦላ ለሁቴዎችም ሆነ ለሐማስና ለአሸባሪ ሸሪኮቻቸው ድጋፍ የሚያውሉት ገንዘብ አልነበራቸውም። ይሁን እንጂ እስራኤል በዲሞክራቶች አስተዳደር ወቅት ያገኘችውን የመሰለ ከፍተኛ ወታደራዊ እርዳታ ላይቀጥል እንደሚችል በመጠቆም አንዳንዶች ያስጠነቅቃሉ። አሳብ ሻሪብ በኒውዮርክ የእስራኤል የቀድሞ ቆንስላ ጀኔራል ሆነው ያገለገሉ ናቸው። Trump definitely talked the talk while he was in office, but uh, the fact is that the aid for Iron Dome was uh, given to Israel during the Obama tenure, and in the last year Israel received $22 billion. Now, <laughs> በራዳር አማካኝነት ሚሳይሎችን ከርቀት የሚለይ መሳሪያ ለእስራኤል የተሰጠው በኦባማ የስልጣን ዘመን ሲሆን እስራኤል ባለፈው ዓመት ብቻ 22 ቢሊዮን ዶላር ድጋፍ ከዩናይትድ ስቴትስ አግኝታለች። በዶናልድ ትራምፕ የሚመራው የዩናይትድ ስቴትስ አስተዳደር እርሳቸው ብዙ ጊዜ እንደሚሉት ይህን ያህል ገንዘብ በነጻ የሚሰጥበት እድል ያለ አይመስለኝም። አንዳንድ ፍልስጤማውያንም በተመሳሳይ የትራምፕን ለድል መብቃት በደስታ እየተቀበሉ ነው። የፍልስጤማውያን አስተዳደሩ መሪ ማህሙድ አባስ ትራምፕ በጋዛ እየተካሄደ ላለው ጦርነት መቋጫና ለነጻ ፍልስጤም ግዛት መረጋገጥ እንደሚሰሩ እርግጠኛ ነኝ ይላሉ። ከእስራኤል ጋር ጦርነት ከተጀመረ ወዲህ ከ43 ሺህ በላይ ፍልስጤማውያን መገደላቸውን የሐማስ ባለስልጣናት ይናገራሉ። በጋዛ የሚገኙት ፍልስጤማውያን ከምርጫው አስቀድሞ በሰጡት አስተያየት በፕሬዚዳንት ጆ ባይደን ቅር መሰኘታቸውን ገልጠዋል። مصطفى ابو حمادا بايدن يعني قضى اربع سنين وما عملش للشعب الفلسطيني كان يوعدنا انه ايش حل الدولتين في النهايه لا حل دولتين ولا حاجه دعم دعم ባይደን አራት ዓመታት ቢያሳልፉም ለፍልስጤም ሕዝብ መፍትሄ አላቀረቡም። ሁለት ነጻ ሀገሮች ጎን ለጎን በሰላም መኖር የሚችሉበት ሁኔታ እንዲፈጠር በሚል ነበር ቃል የገቡት። በመጨረሻው ግን የሁለት ነጻ ሀገሮች ሐሳብ እውን መሆን አማራጭ አልሰመረም። ትራምፕ በዩናይትድ ስቴትሱ ምርጫ ለስልጣን ከበቁ ለፍልስጤም ሕዝብ ምህረት እንዲወርድ የሚል ነው ጥያቄያችን። ተመራጩ ፕሬዚዳንት ትራምፕ በምርጫው አሸናፊ መሆናቸውን ተከትሎ ባሰሙት ንግግራቸው ሁሉንም ጦርነቶች አስቆማለሁ ሲሉ ቃል ገብተዋል። ይሁን እንጂ እስካሁን ሊፈታ ላልቻለው የእስራኤልና የፍልስጤም ግጭት እንዴት እልባት ለማበጀት እንደሚያስቡ ግን ግልጽ አይደለም።